ጸሎተ ሙሴ ዘዳግም ሕግ አጽም ሰማይ ወእንግርከ ወተስማ ምድር ቃላፍየ ወትሰፈወ ከመዝናም ለነገርየ ወይረድ ከመጠል ነቢብየ ወከመዝናም ውስተ ገራይት ወከመ ጊሜ ውስተ ጸምር ስመ ስመ እግዚአብሔር ጸዋይኩ ሃቡ እበየ ለአምላክነ እግዚአብሔር ጻድቅ በምግባሩ ወርቱዕ ኩሉ ፍናዊሁ እግዚአብሔር ጻድቅ ዋልዎ አመፃ ጻድቅ ወሄር እግዚአብሔር አበሱ ዋኮ ሎቱ ትውልድ ርኩሳን ትውልድ እሉት ወግፍትት ከመዝኑ ተዐሰይዎ ለእግዚአብሔር ዝህዝብ አብድ ዋኮ ጠቢብ አኮኑ ዝንቱ አብ ዘፈጠረከ ፈጠረከ ሂ ወገብረከ ተዘከር ማይለትካት ወሃሊ ዓመተ ለትውልደ ትውልድ ተስዓሎ ላውከ ወይነግረከ ወለሊቃውንቲ ከ ይዜንውከ አመከፈልኦሙ ልኡል ለአሕዛብ ወዘከመ ዘር ኦሙ ለደቂቀ አዳም ሰር ኦሙ ለአሕዛብ በበደወሎሙ ወበበሁልቆሙ ለመላእክተ እግዚአብሔር ወኮነ ያዕቆብ መክፈልተ ሕዝቡ ለእግዚአብሔር ወእስራኤልኒ አብለ ርስቱ ወአጽገቦሙ በምድረ ገዳም በብሔረ ጽም ወአፍ በብሔረ በዱ መገቦሙ ወመርሆሙ ወአቀቦሙ ከመ ብንተ ዓይን ወከመ ንስር ዘያስተጋብእ እጐሊሁ በታሕተ ክነፊሁ ወከመ ይሃቅፍ እጐሊሁ በገበዋቲሁ ወሃዘሎሙ በክነፊሁ ወጾሮሙ በእንግዳሁ እግዚአብሔር ባይቲቱ መርሆሙ ወአልቦ ምስሌሆሙ አምላክ ነኪር ወአእረጎሙ ዲበ ኃይለ ምድር ወሴሰዮሙ እክለ ገራውህ ወሐጸኖሙ በመዓር እምኳኩ በቅብ እምእብን ጽንዕት በቅባ እጐልት ወባሃሊበ በግእ ምስለ መቋለጠሊ ወላይን እጉለ አልህምት ዋባግእ ምስለ ቄቃሃ ስርናይ ወደ ማእስካል ሰትዩ ወይነ በላ ያእቆብ ወጸግበ ከረይዎ ጽጋብ ለምንዙህ ሰብሃ ወገዝፈ ወርህበ ሃደጎ ለእግዚአብሔር ፈጣሪሁ ወርህቀ እም እግዚኣብሔር ህይወቱ ወውሃኩኒ በዝ ነኪር ወአምሮሩኒ በርኩ ሶሙ ሶኡ ለኣጋንንት ዋኮ ለእግዚኣብሔር ለአማልክት ለእያኣምሩ አማልክተ ግብት ለእይበቁኡ ወለእያኣምሩ አበዊ ሆሙ ሃደጎ ለእግዚኣብሔር ዘወለደከ ወረሳይኮ ለእግዚኣብሔር ዘሃጸነከ ወርየ እግዚኣብሔር ወቀና ወተማ ማኣተ ላይለደቂ ቈሙ ወአዋልዲ ሆሙ ወይቤ እመይጥ ገጽየ እምኔሆሙ ወእርሆሙ ዘይከውኑ በዳሪቶሙ እስመ ውሉድ አለወያን እሙንቱ ውሉድ እላለቦሙ ሃይማኖት እሙንቱሰ አቅንኦኒ በዘኢኮነ አምላክ ዋምእኦኒ በአማልክቲ ሆሙ ወአነ አቅንኦሙ በዘኢኮነ ሕዝብ ዋምእኦሙ ለሕዝብ በዘኢይልየበዉ